የዲደብሊው ዜና ጤና ይስጥልን አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በሰሜን ኢትዮጵያ የተኩስ አቁም ስምምነት ቢደርስም ወደ ትግራይ እየገባ ያለው የሰብአዊ እርዳታ ካለው ፍላጎት ጋር የሚመጣጠን አለመሆኑን የዓለም የምግብ ፕሮግራም አስታወቀም። ዓለም አቀፉ ድርጅት ትናንት አርብ ባወጣው መግለጫው እንዳለው የተኩስ አቁሙን ተከትሎ በአራቱም አቅጣጫ በየብስና በአየር ወደ ክልሉ የሚያስገቡ መንገዶች ክፍት መሆናቸውን በእርዳታ አቅርቦቱ ላይ ከፍተኛ ጭማሪ እንዲያመጣ ቢያደርግም ከፍላጎት አንጻር በቂ አይደለም። በሰሜን ኢትዮጵያ በተካሄደው ጦርነት ለጥቃት የተዳረጉ ሴቶችን ለመደገፍ ሁሉም የማህበረሰብ ክፍል በቅንጅት እንዲረባረብ ፕሬዚዳንት ሳለወርቅ ዘውዴ ጥሪ አቀረቡ። በደቡብ ሱዳን ግማሽ ሚሊዮን ተጨማሪ ሰዎች በመጪው የጎርጎድ ሲሆኑ አመት የሰብአዊ እርዳታ ጠባቂ ሊሆኑ እንደሚችሉ የመንግስታቱ ድርጅት አስጠነቀቀ። ድርጅቱ ትናንት አርብ ባወጣው መግለጫ በአዲሱ ዓመት በሀገሪቱ 9.4 ሚሊዮን ሰዎች የሰብአዊ እርዳታ ይሻሉ። የሶማሊያ መንግስት በጽንፈኛው የአሸባብ ቡድን ላይ ሙሉ ጦርነት አወጀ። መንግስት በሽብር ቡድኑ ላይ መውሰድ የጀምረው ሁለገብ ወታደራዊ እርምጃ ውጤት እያስገኘ መምጣቱ ቢገለጽም ረዥም ጊዜ ሊወስድና አስቸጋሪ ሊሆንበት እንደሚችል ግን አልሸሸገም። በኳታር የዓለም እግር ኳስ ዋንጫ ውድድር ሰባተኛ ቀን ውሎ ዛሬ በተደረጉ ሁለት የምድብ ማጣሪያ ሁለተኛ ጨዋታዎች አውስትራሊያና ፖላንድ ድል ቀናቸው። ዜናውን በዝርዝር በሰሜን ኢትዮጵያ የተኩስ አቁም ስምምነት ቢደርስም ወደ ትግራይ እየገባ ያለው የሰብአዊ እርዳታ ካለው ፍላጎት ጋር የሚመጣጠን አለመሆኑን የዓለም የምግብ ፕሮግራም አስታወቅም። ዓለም አቀፉ ድርጅት ትናንት አርብ ባወጣው መግለጫው እንዳለው የተኩስ አቁሙን ተከትሎ በአራቱም አቅጣጫ በየብስና በአየር ወደ ክልሉ የሚያስገቡ መንገዶች ክፍት ቢሆንም በእርዳታ አቅርቦቱ ላይ ከፍተኛ ጭማሪ እንዲያሳይ አድርጓል፣ ከፍላጎት አንጻር ግን በቂ አይደለም። በክልሉ የአስቸኳይ እርዳታ ለሚያሻቸው ለመድረስም ከተለያዩ ዓለም አቀፍ የረድኤት ድርጅቶች ጋር በትብብር እየሰራ መሆኑን ድርጅቱ ጠቁሟል። ባለፈው የነሐሴ ወር በፌዴራሉ መንግስትና በትግራይ ኃይሎች መካከል ውጊያው ማገርሽቱን ተከትሎ ወደ ክልሉ ይገባ የነበረ የሰብአዊ እርዳታ ተቋርጦ ነበር። በሰሜን ኢትዮጵያ ለሁለት ዓመታት በዘለቀው ደማፋሳሹ ጦርነት እስካሁን ቁጥሩ በውል ያልታወቀ ሰዎች ሲያልቁበት ብርቱ ሰብአዊና ቁሳዊ ውድመት ካስከተለ በኋላ በተደረሰ የሰላም ስምምነት ወደ ትግራይ ክልል የሰብአዊ እርዳታ እንዲገባ መንገድ መክፈት አንዱ ቁልፍ ጉዳይ ነበር። በጥቅምት 2013 በተቀሰቀሰው ጦርነት ምክንያት በመላው ትግራይና አጎራባቾቹ የአማራና አፋር ክልሎች ወደ 136 ሚሊዮን የሚገመቱ ሰዎች በሰብአዊ እርዳታ ላይ ጥገኛ መሆናቸውን የዓለም የምግብ ድርጅት መረጃ ያመለክታል። በሰሜን ኢትዮጵያ በተካሄደው ጦርነት ለጥቃት የተዳረጉ ሴቶችን ለመደገፍ ሁሉም የማህበረሰብ ክፍል በቅንጅት እንዲረባረብ ፕሬዚዳንት ሳለወርቅ ዘውዴ ጥሪ ያቀረቡ ዓለም አቀፍ የጸረ ጾታዊ ጥቃት ዘመቻ ንቅናቄን በሐዋሳ ባስጀመሩበት ወቅት ፕሬዚዳንቷ እንዳሉት ባለፉት ሁለት ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት በርካታ ሴቶች ለጥቃት ተዳርገዋል። ሴቶቹ ያሉበትን ሁኔታ በአካል ተገኝቼ አነጋግሬ ያለሁ ያሉት ሳለወርቅ አብዛኞቹ ለማህበራዊ ለስነ ልቦናዊ ና ምጣኔ ሀብታዊ ጉዳቶች ተዳርገው እንደሚገኙ ተናግረዋል። የተጠቂ ሴቶች ጉዳትን ለማቃለልም የሁሉም ርብርብ ይሻልም ሲሉ አክለዋል። ባለፉት ሁለት ዓመታት ባሳለፍነው ጦርነት በሴቶች ላይ የደረሰውን አይተናል። እኔም በቦታው ሄጄ ያየኋቸው ያነጋገርኳቸው አሉ። ለተጎጂዎች አስፈላጊውን ማህበራዊና ስነ ልቦናዊ ድጋፍ እንዲመቻችላቸው በቅንጅት መሰራት ይጠበቃል። የሃይማኖት ተቋማት፣ የአገር ሽማግሌዎች፣ ባህላዊ አደረጃጀቶች መንግስታዊ እና መንግስታዊን ሁሉ ተቋማትና መላው ህብረተሰብ፣ የበኩላችሁን አስተዋጽኦ እንድታበረክቱና ማህበራዊ ኃላፊነታችሁን እንድትወጡ ብርቱ የሆነ አደራ ለማቅረብ እፈልጋለሁ። የጸረ ጾታዊ ጥቃት ዘመቻ ዘንድሮ በዓለም አቀፍ ደረጃ ለ31ኛ ጊዜ በኢትዮጵያ ደግሞ ለ17ኛ ጊዜ እየተከበረ የሚገኘው ሴቶችን አከብራለሁ ጥቃታቸውንም እከላከላለሁ በሚል መሪ ቃል ነው ለቀጣዮቹ ሁለት ሳምንታት በሚከበረው የንቅናቄ ዘመቻ፣ ጾታዊ ጥቃቶች በማህበረሰቡ ላይ በሚያስከትሉት ጉዳቶች ዙሪያ የግንዛቤ ማስጨበጫ ስራዎች እንደሚከናወኑ የሐዋሳ ወኪላችን ሸዋንግዛ ወጋያው ዘግበዋል። በደቡብ ሱዳን ግማሽ ሚሊዮን ተጨማሪ ሰዎች በመጪው የጎርጎርሳውያኑ ዓመት የሰብአዊ እርዳታ ጠባቂ ሊሆኑ እንደሚችሉ የመንግስታቱ ድርጅት አስጠነቀቀም። ድርጅቱ ትናንት አርብ ባወጣው መግለጫ በአዲሱ ዓመት በሀገሪቱ 9.4 ሚሊዮን ሰዎች የሰብአዊ እርዳታ ጠባቂ ሊሆኑ ይችላሉ። በሀገሪቱ ያለው ከጊዜ ወደ ጊዜ የተባባሱ የመጡ ጥቃቶችን ጨምሮ ግጭቶች፣ በአየር ንብረት ለውጥ ምክንያት የተከሰቱ የድርቅና ጎርፍ አደጋዎች፣ የህዝብ ጤናና የመንግስታዊ አሰራር ጣልቃ ገብነት የሰባዊ ሁኔታዎችን ማባባሱን ሪፖርቱ አመልክቷል። በደቡብ ሱዳን በየአመቱ የተረጂዎች ቁጥር እየጨመረ መሄዱንና በዚያው ልክ ግን ለተረጂዎች የሚቀርበው እርዳታ መጠን ማሽቆልቆሉ እንዳሳሰባቸው በመግለጫቸው ያመለከቱት በሀገሪቱ የሰብአዊ እርዳታ አስተባባሪ ሳራ ቢሶሎ ችግሩን ለመቀነስ የሆነ ነገር መቀየር አለበት ሲሉ ተደምጠዋል። በሀገሪቱ አሁንም ግጭቶች ተባብሶ መቀጠላቸውን ተከትለው በጎርጎርሳዊያኑ 2018 በፕሬዚዳንት ሳልቫኪርና ተቀናቃኛቸው ሪክ ማሻር መካከል ተደርሶ በነበረው የሰላም ስምምነት ላይ ማጥላቱን አሶሽየትድ ፕሬስ ዘግቧል። የመንግስታቱ ድርጅት መረጃ እንደሚያመለክተው በደቡብ ሱዳን የእርዳታ ፈላጊው ህዝብ ቁጥር 12.4 ሚሊዮን ከሚሆነው የሀገሪቱ ህዝብ ውስጥ ሶስት አራተኛውን ይሸፍናል። ይህ ዶቸ ቬለ ነው። የሶማሊያ መንግስት በጽንፈኛው የአሸባብ ቡድን ላይ ሙሉ ጦርነት አወጀ። መንግስት በሽብር ቡድኑ ላይ መውሰድ የጀመረው ሁለገብ ወታደራዊ እርምጃ ውጤት እያስገኘ መምጣቱ ቢገለጽም ረዥም ጊዜ ሊወስድና አስቸጋሪ ሊሆንበት እንደሚችል ግን አልተሸሸገም። በመካከለኛው ሶማሊያ በአሸባብ ቁጥጥር ስር በነበሩና በድርቅ ብርቱ ጉዳት በደረሰባቸው ሁለት ግዛቶች የሚኖሩ ጎሳዎች በሽብር ቡድኑ ላይ የቀሰቀሱት ዓመፅ በሌሎች አካባቢዎችም መስፋፋቱን ለመንግስት መልካም አጋጣሚ መፍጠሩን የፈረንሳይ ዜና አገልግሎት ዘገባ ያመለክታል። አንዳንድ ምንጮች እንደጠቆሙት የሶማሊያ መንግስት በጦርነቱ ከ2ሺ እስከ 3ሺ የማይስሊ የሚሊሻ ቡድን አባላት ሊያሳትፍ እንደሚችል ነው። አሸባብ በአንጻሩ በአገር አቀፍ ደረጃ ከ5ሺ እስከ 8ሺ ተዋጊዎች እንዳሉት ይታመናል። ጽንፈኛው የሽብር ቡድን አሸባብ በሶማሊያ በወታደራዊና የሲቪል ተቋማት ላይ ለ15 ዓመታት በዘለቀ የሽብር ጥቃቱ በርካታዎች ተገድለዋል። በሀገሪቱ ብርቱ ሰብአዊና ቁሳዊ ውድመትም ደርሷል። ቡድኑ ከሶማሊያ ባሻገርም ለረዥም ዓመታት በጎረቤት ኬንያ በቅርቡ ደግሞ ወደ ኢትዮጵያ ድንበር ዘልቆ በመግባት ተመሳሳይ ጥቃት መፈጸሙ አይዘነጋም። በመጨረሻም ስፖርት፣ በኳተር አስተናጋጅነት ሰባተኛ ቀኑን በያዘው የዓለም የእግር ኳስ ዋንጫ ውድድር ዛሬ በተደረጉ ሁለት የምድብ ማጣሪያ ሁለተኛ ጨዋታዎች አውስትራሊያ እና ፖላንድ ድል ቀናቸው። ዛሬ ቀን ሰባት ሰዓት ላይ በቅድሚያ የተገናኙት በምድብ አራት ውስጥ የተደለደሉት አውስትራሊያና አፍሪካዊቷ ቱኒዚያ ሲሆኑ አውስትራሊያ በፈረንሳይ ከደረሰባት የአራት ለአንድ ከባድ ሽንፈት በኋላ ሶስት ነጥብ ያሳካችበትን የአንድ ለዜሮ ድል አስመዝግባለች። በ23ተኛው ደቂቃ ላይ የተገኘውን ጎል ያስቆጠረው ደግሞ ዱኬ ነው። ውጤቱን ተከትሎ አውስትራሊያ በሶስት ነጥብ ከፈረንሳይ ተከትላ ከምድቡ በሁለተኛ ደረጃ ላይ ስትቀመጥ፣ ዴንማርክ እና ቱኒዚያ በእኩል አንድ ነጥብ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ቀን አስር ሰዓት ላይ ተጠባቂ በነበረውና በምድብ ሶስት ውስጥ በሚገኙ በሳዑዲ አረቢያና ፖላንድ መካከል በተደረገው ጨዋታ በፖላንድ የሁለት ለዜሮ አሸናፊነት ተጠናቋል። በመጀመሪያው ጨዋታ ባልተጠበቀ መልኩ አርጀንቲናን ሁለት ለአንድ አሸንፋ የነበረው ሳዑዲ ዛሬም ከፖላንድ ጋር ብርቱ ፉክክር ብታደርግም ከሽንፈት አላመለጠችም። ጎሎቹን ዜሌንስኪ በ39ኛው ደቂቃ እንዲሁም የጎል አነፍናፊው ሉዋንዶስኪ የውድድሩን የመጀመሪያ ጎል በ82ኛው ደቂቃ ላይ አስቆጥሯል። በውድድሩ የመጀመሪያ አጋማሽ ከመጠናቀቁ በፊት የሳውዲ አረቢያ ኮከብ አልዳው ሳሪ ያገኘውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል። ምድቡን ፖላንድ በአራት ነጥቦች ስትመራ ሳውዲ አረቢያ በሶስት ነጥቦች ትከተላለች። በምድብ አራት ውስጥ የሚገኙት ፈረንሳይና ዴንማርክ ደግሞ አሁን ምሽት አንድ ሰዓት ላይ ሁለተኛ ጨዋታቸውን ጀምሯል አሁን አስረኛ ደቂቃ ላይ ደርሰዋል እስካሁን በሁለቱም ቡድን ጎል አልተቆጠረም በመጀመሪያው ጨዋታቸው ፈረንሳይ አውስትራሊያን በፍጹም የጨዋታ ብልጫ አራት ለአንድ አሸንፋ እንዲሁም ዴንማርክ ከቱኒዚያ ጋር ያለ ጎል አቻ ተለያይተው ነው ለዚህ ውድድር የደረሱት ውድድሩ ቀጥሎ ምሽት አራት ሰዓት ላይ በምድብ ሶስት ውስጥ በሚገኙት አርጀንቲናና ሜክሲኮ መካከል የሚደረገው ጨዋታ ይጠበቃል። ይህ ዶቸቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም። በሰሜን ኢትዮጵያ የተኩስ አቁም ስምምነት ቢደረስም ወደ ትግራይ እየገባ ያለው የሰብአዊ እርዳታ ካለው ፍላጎት ጋር የሚመጣጠን አለመሆኑን የዓለም የምግብ ፕሮግራም አስታወቅም በሰሜን ኢትዮጵያ በተካሄደው ጦርነት ለጥቃት የተዳረጉ ሴቶችን ለመደገፍ ሁሉም የህብረተሰብ ክፍል በቅንጅት እንዲረባረብ ፕሬዚዳንት ሳለወርቅ ዘውዴ ጥሪ ያቀረቡ። በደቡብ ሱዳን ግማሽ ሚሊዮን ተጨማሪ ሰዎች በመጪው የጎርጎርሳውያኑ ዓመት የሰብአዊ እርዳታ ጠባቂ ሊሆኑ እንደሚችሉ የመንግስታቱ ድርጅት አስጠነቀቀ። የሶማሊያ መንግስት በጽንፈኛው የአሸባብ ቡድን ላይ ሙሉ ጦርነት አወጀም። በኳታር የዓለም የእግር ኳስ ዋንጫ ውድድር ሰባተኛ ቀን ውሎ ዛሬ በተደረጉ ሁለት የምድብ ማጣሪያ ሁለተኛ ጨዋታዎች አውስትራሊያና ፖላንድ ድል ቀናቸው። ዜናው በዚሁ አበቃ። ጤና ይስጥልኝ።